በናይጄሪያ ሰሜን ምዕራብ ግዛት ካዱና ከተማ ውስጥ በሚገኝ አነስተኛ የስራ ቦታ ውስጥ የ24 ዓመቱ ሻምሱዲን ጅብሪል እና የስራ አጋሮቹ የሰብል በሽታዎችን መለየትና ጸረ ተባይ መድኃኒቶችን መርጨት የሚችሉ ሰው አልባ አውሮፕላኖችን ወይም ድሮኖችን መፍጠር ችለዋል። እንደ አውሮፓውያን አቆጣጠር በ2022 የተደረገ ሀገር አቀፍ የግብርና ጥናት እንደሚያሳየው የናይጄሪያ ገበሬዎች እስከ 80 በመቶ የሚደርሰውን ሰብላቸውን በተባይና በበሽታ ተዋል። ጅብሪል እንደሚለው ግን ቮራ ሮቦቲክስ የተሰኘው አነስተኛ የንግድ ተቋሙ ቀልጣፋ የግብርና አሰራሮችን በማስተዋወቅ እገዛ እያደረገ ነው። ወጪ ቆጣቢ ምርቶችን ለመስራት አገር ውስጥ የሚገኙ ቁሳቁሶችን እንጠቀማለን። ይህ ለምሳሌ እኛ አገር ውስጥ የሰራ ነው ሰው አልባ አውሮፕላን ነው። ዋናው ትኩረታችን ግብርና ነው። ለገበሬዎች እንዴት መፍትሄ እንደምናመጣላቸው እና በእርሻቸው ላይ በሽታዎች ሲከሰቱ እንዴት ማወቅ እንደሚችሉ ለመርዳት የምናስብበት ጊዜ አለ። ሰው አልባ አውሮፕላኑ የሰብል ፎቶዎችን አንስቶ ጅብሪል ከቡድኑ ጋር በመሆን ወደፈጠረው መተግበሪያ በመላክ ውጤቱን በደቂቃዎች ውስጥ ተንትኖ እንደሚያቀርብ ጅብሪል ይናገራል። በተግበሪያው የበሽታውን ምልክቶችና ለእርሻ ቦታው ሊደረግ የሚችለውን ሕክምና ዘርዝሮ ያሳያል። በተጨማሪም ኬሚካሎችን እንዴት መጠቀም እንዳለባቸውም ያሳያል። ምናልባት የተለየ አይነት ኬሚካል ያስፈልጋል። ለሳር ነው ወይስ ለነፍሳት ነው የሚለውን ይለያል። እንደ አውሮፓያን አቆጣጠር በ2024 ብቻ ዝንጅብል አምራች ገበሬዎች ከሰባት ሚሊዮን ዶላር በላይ የሚያወጣ ሰብል በበሽታ አጥተዋል። አነስተኛ ደረጃ አርሶ አደር የሆነው ላዋል ኢብራሂም ድንቡሽያ እንደሚለው የሰብል በሽታዎችን ቀድሞ መለየት አለመቻል አርሶ አደሮችን ለከፋ ችግር ዳርጓቸዋል። የሰብል በሽታዎችን የሚያቅሰዋል በአውሮፕላን ብናገኝ በጣም ይጠቅመናል። እንደ አርሶ አደር በሽታው ሲጀመር ስለሚያሳየውን ምልክት ብዙም አናውቅም። ከተባባሰ በኋላ ስላለ ሁኔታ ነው የምናውቀው። ይሄ ማሽን እንዴት እንደሚበር እና ስራውን እንደሚሰራ ማየት በእውነቱ ለእኛ መልካም ዜና ነው። የናይጄሪያ መንግስት የቴክኖሎጂ አጠቃቀምን በግብርናው ዘርፍ ለማስተዋወቅ የበለጠ መስራት እንደሚችል የግብርና ባለሙያዎች ይናገራሉ። ከነዚህ አንዱ ህዝቅኤል ቡሎስ ዶካ፣ ለምሳሌ እንደ በሽታ መመርመሪያ አይነት ቴክኖሎጂ በናይጄሪያ የምግብ ዋስትና ለማምጣት በሚደረገው ጥረት ውስጥ ትልቅ ለውጥ ሊያመጣ ይችላል ይላሉ። የናይጄሪያን ግብርና መቀየር የሚችሉ በርካታ የፈጠራ ውጤቶች አሉ። ነገር ግን በስልጣን ላይ ያሉት እንዴት ይቀበሉታል? እንዴት ወደፊት ይገፉታል? እንዴት እንዲያድግ ይታገላሉ? ጅብሪልና ቡድኑ ፈጠራቸውን ወደ መላ ሀገሪቱ ለማስፋት ከመንግስትና ከግሉ ዘርፍ ድጋፍ እንደሚያገኙ ተስፋ ያደርጋሉ። በአልሀሰን ባላት ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ